አዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ ልማት ማስተር ፕላን እቅድ ላይ የተነሳው ተቃውሞ ከአንድ ዓመት ከመንፈቅ በኋላ የዛሬ ወር ተኩል አካባቢ አገርሽቶ እንደገና እንደ ገና የመረጋጋት አዝማሚያ ያሳየ መስሎ ነበር። ይሁን እንጂ ሰሞኑን ደግሞ እንደገና የመነሳሳት አዝማሚያዎች እየተስተዋሉ ናቸው። የኦን ግርማና የኦሮምኛ ዝግጅት ክፍላችን ባልደረቦች ጃለኔ ገመዳና ቱጁቤ ኩሳ የየአካባቢው ነዋሪዎች አነጋግረው በሆሮ ጉድሩ ወለጋ አሊቦ ከተማ አንድ መምህር መገደሉንና አንዲት የሰባት ዓመት ተማሪ መቁሰሏ መሰማቱን የሚናገር ዘገባ አጠናቅረዋል። ዝርዝሩን ጽዮን ግርማ ታቀርባለች። በተለያየ አካባቢ የሚገኙ ያነጋገርናቸው ነዋሪዎች ነዋሪዎች እንደገለጹት በዚህ ሳምንት ተቃውሞ እንደገና በትምህርት ቤቶች አካባቢ ማገርሸቱን በዚህም የሰው ህይወት መጥፋቱን እና የአንዲት የሰባት ዓመት ታዳጊን ጨምሮ በርካታ ሰዎች መቁሰላቸውን እንዲሁም መታሰራቸውን ገልጸውልናል። እንደ ነዋሪዎቹ ገለጻ የተቃውሞ እንቅስቃሴ በአብዛኛው በሆሮ ጉድሩ ወለጋ፣ በምስራቅ ወለጋ፣ በምዕራብ ወለጋ፣ በምዕራብ ሀረርጌና በቡራዩ ከተማ በትምህርት ቤቶች አካባቢ ተፈጥሯል። እነዚህ ተማሪዎችና ትምህርት ቤት በሚገኝበት አካባቢ የሚገኙ ነዋሪዎች የሚቀላቀሉት ተቃውሞ መፈክሮችም የታሰሩት ሰዎች ይፈቱ፣ አድማ በታኝ የመከላከያ ሰራዊት ከአካባቢው ይነሳልን፣ እንዲሁም ለሞቱ ሰዎች ፍትህ ይሰጥልን የሚሉ እንደሆኑ ነዋሪዎች ለአሜሪካ ድምጽ ተናግረዋል። በዛሬው ዕለትም በቡራዩ፣ በምስራቅ ወለጋ ጊዳ አያና እንዲሁም በምዕራብ ወለጋ ዞን ጊንቢ ከተማ አቅራቢያ በምትገኝ ጋምቤላ የተሰኘች ትንሽ ከተማ የተቃውሞ ሰልፍ ተደርጎ ሰልፈኞች በመከላከያ ፖሊስ አባላት ድብደባ እንደ እንደተደረገባቸው ከዚያም ሰልፉ ተበትኖ ከተሞቹ በጥበቃ ስር እንደሆኑ ገልጸው ልናል። በሌላ በኩል ትላንት ሀሳሳይ አንድ ቀን እስካሁን በማን እንደተወረወረ በግልጽ ባልታወቀ አስተያየት ሰጪዎቹ ቦምብ ባሉት ነገር አንዲት የሰባት ዓመት ታዳጊ በሞትና በሕይወት መካከል እንደምትገኝ ይናገራሉ። በሆሮ ጉድሩ ኮምቦልቻ በተባለ ትምህርት ቤት ውስጥ መግቢያ በር ላይ አንድ ነገር ሲወረወር ተማሪዎቹ መበታተናቸውና ወዲያውንም አንዲት ተማሪ ቆስላ ስትወድቅ የተወረወረው ቦምብ መሆኑን እንዳወቁ አንድ ስሙን እንዲገለጽ ያልፈለገ ተማሪ ይናገራል። ቦምቡ እንደተወረወረ አንዲት ልጅ ወደቀች። ስሟ ሀና ገቢሳ ይባላል። ዕድሜዋ ስድስት ዓመት ይሆናል። ልጅቷ የምትኖረው እዚህ ከተማ ነው። አምቡላንስ ከወደቀችበት አንስቶ ወሰዳት። ወዲያውኑ አድማ በታኝ ፖሊስ የቀረውን ሰው መደብደብ ጀመረ። ልጅቱ አሁን የት እንዳለች አላውቅም። ይኸው ተማሪ ተቃውሞ ስለተነሳበት ሁኔታ ሲናገር ቀደም ባሉት ቀናት ትምህርት ቤት ተዘግቶ እንደነበር ሊከፈት የቻለውና እነርሱም ትምህርት ቤት የገቡት አካባቢው ላይ የነበረው አድማ በታኝ የመከላከያ ሰራዊት ተነስቶ አካባቢው በከተማው ፖሊስና በሕዝብ እየተጠበቀ ነው በመባሉ እንደነበር ነገር ግን ተማሪዎች ወደ ትምህርት ቤት ሲደርሱ ቦታው በመከላከያ ሰራዊት እየተጠበቀ መሆኑን በማየታቸው ሊረበሽ እንደቻለ ተናግሯል። ቆስላለች የተባለችውን ታዳጊ አጎት ስለ ሁኔታው ጠይቀናቸው፣ እኔ መነጅራ እውነት ነው ለምሳ ቤት ገብቼ እቤት ነበርኩ። ተማሪዎቹ ጮሁ ሲባል ሄደን እዚያ ስንደርስ የእህቴ ልጅ በንባም ጭፈንጂ መመታቷንና ወደ ሆስፒታል መወሰዷን ሰማንና ወደዚያው ሄድን። ራሷ ሦስት ቦታ ላይ ቆስሏል። የፈነዳው ነገር አድማ መበተኛ አይመስልም። ይዘናት ወደ ሻምቡ ሆስፒታል ሄድን። እኛ ባነጋገርናቸው ወቅት ይዘዋት ወደ አዲስ አበባ እየሄዱ እንደሆነ ገልጸውልን ነበር። በዛሬው ዕለት ደግሞ አዲስ አበባ ሕክምና እየተደረገላት እንደሆነ ተናግረዋል። እኔ ማነ ጅራላ ከና ሁዋ ጅራ ገለ ምን ጅራ ጆለን እያንጀና ሰባት አመቷ ነው። እናቷ እርሷን ስትወልድ ነው የሞተችው። በሌላ በኩል በሆሮ ጉድሩ ዞን አሊቦ ሁለተኛ ደረጃ ትምህርት ቤት አዱኛ ኤሮሶ የተባሉ መምህር ህይወታቸው እንዳለፈ በአካባቢው የሚገኙ አንድ ሌላ መምህር ገልጸውልናል። ሀይስኩልና ፕሪፓራቶሪ አንድ ላይ ነው። አጠር ነው መካከላቸው ላይ ምቆርቅ ኤሌመንተሪ ደግሞ እዛው አንድ እስከ ስከተምን ደግሞ እዛው አካባቢ አለ አሁን እዛ ላይ አድማ በታኞች ደግሞ መንገዱ ላይ ሰፍረው እዚያ ሲቀመጡ ጥንኛ ክፍል ተማሪዎች እና አስራ አንደኛ ሽጣቸው ማታ ስለሆነ እዛ ስማሩ ጠብንጃና ሄዱን ላይ ያለ እኛ እንማርም እንሰራለን። ስለዚህ አሁን እነሱ ከዚህ እንድንሱልን ብሎ ወረዳ አስተዳዳሪን ጠየቁት። እሱ ደግሞ አስመስቼላቸዋለሁ ብለው ከዛ ስገባ እንደገና ተመልሶ ሲሄዱባቸው፣ እኛ በዱላ አንማርም፣ ለትምህርት ነው መጣን። በእር ብቻ ነው ይዘን በኦሮምኛ ነው እንግዲህ በእር ብቻ ነው ይዘን፣ በዱላ ነው አንማርም፣ በዱላ አስፈራርተው አንማርም። ማታ ደግሞ ቤት ሰብሮብን ስለሚገቡብን ቀን እያስፈራሩን ስለሆነ እኛ እነሱ ውስጥ የወገዱልን ድረስ አንማርም፣ መሬታችን ተቀምጧል ምናምን ብሎ መወክር ሰብሰሙ፣ ውጭ ሆኖ ተምጦ አጥር ዘሎ ገብቶ በቃ ተማሪዎችን መደገፍ ሲጀምሩ፣ ተማሪዎች ደግሞ ትናንሽ ናቸው ከተማ ስለሆነ አሁን ወደ ፓሪስ በጠኑ አጥሩ ሽቦ ስላለው መውጣት ያጡ አንድ የሆነ አርሶ አደር ከብቶችን ያስጡ ተስያ ገባ መጨነቃቸውን ሳይ ጊዜ ያንን ሽቦ አጥር የታጠረበትን ሽቦ በገጀራ ቆራረጠላቸው እና ተማሪዎች በዛ ወጥ ሲሉ አስተማሪዎች ብቻ ግቢ ውስጥ ቀሩ። ከዚያም ፖሊስ ወደ ግቢው ገብቶ የቀረ ተማሪ ያለ እንደሆነ በሚል ፍለጋ ሲያደርግ አንድ መምህር የተወሰኑ ሴት ተማሪዎችን ከድብደባው ለማሸሽ የጥበቃ ቤት ውስጥ በርዘግቱ ዘግቶ አስቀምጧቸው እንደደረሱበት እኚህ መምህር ይገልጻሉ። መጡና ያንን ሴሱን አፍለቃች ግን እዚያ ቤት ውስጥ አሉት። አሁንም እንደገና መጡ። አሁን ከዚያ ሲወጣ ተማሪ ሰበትን መራችን እንዳንዳችሁ መደብደብ ጀመሩ፣ ደበደቧቸው። አዶኛ የሚሉት በኋላ ገረት ዳይሬክተሩ መጀመሪያ አገኙት፣ እሱን እንደገና ደበደቡት። እሱ ደግሞ ወድቅ አለ። አሁን የሞተው

ለምን አላደረጋችሁም በሚል የፖሊስ ጥያቄ በተነሳ ረብሻ ምክንያት ትምህርት ቤቱ መበጥበጡን ተማሪዎቹ መደብደባቸውን አንድ ተማሪ ተናግሯል። ተማሪዎቹ የደንብ ልብሱን ያልለበሱት በተለያየ ምክንያት እንደሆነ የገለጸው ይህ ተማሪ ፖሊስ ሰበብ እየፈለገ ስለሚተናኮላቸው እንጂ ሌላም ጊዜ የደንብ ልብስ ላይለብሱ እንደሚችሉ ገልጿል። አሁን በአካባቢው ስላለ ሁኔታም ሲናገር ከተማ ውስጥ ያለው ሁኔታ በጣም ያስፈራል፣ ግማሹ ይባረራል፣ ሰው ሲሯሯጥ ይታያል። ጉዳዩን የማያውቅ እንግዳ ሰው እንኳ ይደበደባል፣ እስካሁንም አልቆመም። በርካቶች ታስረዋል። ሕዝቡ ወንጀል ሳንሰራ ምንም ሳናጠፋ ለምን እንታሰራለን? ለምን እንደበደባለን? ብሎ እየጠየቀ ነው። በተለያየ ከተማ የሚገኙ ነዋሪዎች ተመሳሳይ አስተያየት ለዝግጅት ክፍላችን እየሰጡ ነው። ሰሞኑን ተመሳሳይ ድብደባ ተፈጽሞብናል ያሉ የሆሮ ጉድሮ ወለጋ አሙሩ ከተማ ነዋሪዎችም ድብደባው ተፈጽሞብናል ሲሉ ተናግረው ነበር። ይህንኑ በሚመለከት ምላሻቸውን እንዲሰጡን የጠየቅናቸው ምክትል ኮማንደር ጌቶ እምሬ ታኅሣሥ ሀያ ቀን ተማሪዎቹ በከተማዋ አምስት ቦታ ድንጋይ ሰብስበው መንገድ በመዝጋታቸው በቁጥጥር ስር ከዋሏቸው በኋላ መክረው እንደለቀቋቸው ገልጸው ያስርናቸው ብጥብጥ ቀስቃሽ ዘፈን ሲዘፍኑ አግኝተን ነው። እኛ ደግሞ የክልሉን ሰላም የማስከበር ኃላፊነት አለብን። እነዚህ ተማሪዎች በተለያየ ቦታ የሚደረገውን ባንክ መዝረፍን፣ ፖሊስ ጣቢያ ማቃጠልን የመሳሰሉ አድራጎቶችን እያዩ እኛ ስለምን አናደርግም በሚል የሚያደርጉት እንጂ ምንም የሚያውቁ አይደሉም። ባንክ ለመዝረፍና ፖሊስ ጣቢያ ለማቃጠል ያለ ትጥቅ ይሆናል። እነዚህ ወጣቶች ታጥቀዋል ተብለው የተጠየቁት ምክትል ኮማንደር ጌቱ አልታጠቁም፣ መሳሪያ የላቸውም። ቢታጠቁ ኖሮማ ከፍተኛ ጉዳት ይደርስ ነበር። በፌስቡክ ሌሎች ሀገሮች የሚከናወነውን ነገር እያዩ ከዚያ ነው የሚማሩት። አሁን ራሳቸው በፈቃዳቸው ቀርተው ትምህርት ቤቱን ዘግተውታል። በዛሬው ዕለት ረብሻ ተከስቶበታል የተባለው የጊዳ አያና ወረዳ ፖሊስ ኃላፊ ሻለቃ ደረጀ ቶሌራ ስለ ሁኔታው ተጠይቀው የተደበደበም የለም የታሰርም የለም። በእኛ ወረዳ የመታነው ማንም ሰው የለም። እኛ ሰው አንደበድብም። ህጋዊ ስራ ነው የምንሰራው። የኦሮምኛ ክፍል ባልደረቦች ተቃውሞ ተከስቷል የተባሉ ከተሞች ፖሊስ ጉዳዩ የሚመለከታቸውን የመንግስት ባለስልጣናት ለማነጋገር ጥረት ያደረጉ ሲሆን በአብዛኛው ቦታዎች ምላሽ ለማግኘት ሳይችሉ ቀርተዋል።